ሰሞኑን የኦሮሚያ ሶማሌና ሀረሪ ክልላዊ ላይ መንግስታት ርዕሰ መስተዳድሮች እና የህብረተሰቡ ተወካዮች የተገኙበት የውይይት መድረክ ተካሂዷል። በዚህ መድረክ ላይ በተለይ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከህዝብ ለህዝብ ትስስሩ በተጨማሪ ተቋርጦ የነበሩ የንግድ እንቅስቃሴዎች በአፋጣኝ መጀመር እንዳለባቸው በአጽንኦት ገልጸዋል። የሁለቱ ህዝቦች ትስስር የደምን የአጥንት፣ የስጋ፣ የዝምድና ብቻ ሳይሆን የታሪክ ትስስር ያላቸው ህዝቦች ናቸው። ካለፉት ጥቂት ዓመታት ወዲህ የተፈጠረው ሁኔታ የሁለቱን ህዝብ እሴቶች የሚወክል አይደለም። ይሄ ይታወቃል። ከእንግዲህ በሁለቱም በኩል የሚያስፈልገው የህዝብ ዝውውር፣ የህዝብ እንቅስቃሴ፣ የንግድ እንቅስቃሴ በአፋጣኝ መጀመር መቻል አለበት። አቶ ሙስጠፌ በንግድ እንቅስቃሴ ተጠቃሚ የሚሆነው አንድ ወገን ብቻ ለመሆኑን ጠቁመው በክልሉ በኩል ለንግድ እንቅስቃሴ መጀመር ዝግጁ መሆናቸውን፣ በእንቅስቃሴው ምንም አይነት ገደብ ሊኖር እንደማይገባ አስታውቀዋል። በእኛ በኩል ይህን ቀን ረጅም ጊዜ ስንጠብቅ ቆይተናል። ሶማሌ ክልል ለኦሮሚያ የቢዝነስ ኮሚኒቲ ሰራተኞች ክፍት መሆኑን ለማብሰር እወዳለሁ። ከማንም በላይ ንግድ እንቅስቃሴ የሚጠቀሙ አንድ ወገን ብቻ ሊሆን አይችልም። እዚህ ያለ ሀብት አለ፣ እኛ ጋር ያለ ሀብት አለ። ሁለቱ ህዝቦች ይህን ሲለዋወጡ ነው እንደ ህዝብ አብረን ማድረግ የምንችለው። ዛሬ ሲመጣ አዳማ ወደ ሀረር በመንገድ ላይ የጠበቁትን ያህል የልማት ለውጥ አላየሁም። ይሄ የሆነው በአብዛኛው ከፍተኛ የሆነ ጫናዎች፣ ጭቆናዎች ስለነበሩ የክልሉ መንግስት ስላሰራ አይደለም። እንደዛ ጭቆናዎችና ጫናዎችና ብዝበዛዎች አሁን ከቆሙ በአጭር ጊዜ ውስጥ ህዝቡ ኑሮ እንደሚለወጥ ተስፋ አደርጋለሁ። የኦሮሚያ ህዝብ ኑሮ ሲሻሻል የሶማሌ ህዝብም ይሻሻላል አብሮ። የሶማሌ ህዝብ ኑሮ ሲሻሻል የኦሮሚያም ይሻሻላል። ስለዚህ ከዚህ አንጻር በወንድማማችነት በቁጭት የድሮውን ወደኋላ አስቀርተን አብረን እንስራ። እኛ ዝግጁንን ወንድሞቻችን ናችሁ። ከዛሬ ጀምሮ ምንም አይነት ፍርሃት፣ ምንም አይነት የእንቅስቃሴ ገደብ ሊኖር አይገባም። በሀገሪቱ በተካሄደው ለውጥ ዋነኛ መሪ እንደሆኑ የሚነገርላቸው አቶ ለማ መገርሳ በመከላከያ ሚኒስትርነት መሾምን ተከትሎ የኦሮሚያ ክልል ምክትል ርዕሰ መስተዳድር ሆኖ የተሾሙት አቶ ሽመልስ አብዲሳ በበኩላቸው ከባለ ሲመታቸው ማግስት ጀምሮ ማካሄድ የጀምሩት የህዝብ ለህዝብ አንድነትን የማጠናከር ጥረት በክልሉ ተጠናክሮ እንደሚቀጥል በዚሁ መድረክ ተቁመዋል። ለኢትዮጵያኖች መለያየት፣ መገፋፋት ጥፋት ነው። መለያየትና መገፋፋት የሚጠቅመው የፖለቲካ ነጋዴዎችን ብቻ ነው። ስለዚህ አንድነታችንን አጠናክረን እዚህ ያለው አንድነት በደንብ ተጠናክሮ የኢትዮጵያን አንድነት እያጠናከርን በኢትዮጵያ ብሔር ብሔረሰቦች መካከል ያለውን ግንኙነት በይበልጥ እያገሎበትን ያሉትን ክፍተቶች እየሞላን ኢትዮጵያ ከፍ ብላ እንድትታይ አንድነታችን ከፍ ብሎ እንዲወጣ ያለንን ባህል፣ ማንነት ደግሞ በዚህ ውስጥ እንድናበለጽግ የኦሮሚያ ብሔራዊ ክልላዊ መንግስት በትኩረት ይሰራል። በሀረር በተካሄደው በዚህ መድረክ ተጎራባች በሆኑት የክልሉ ህዝቦች መካከል ያለውን የቆየ አንድነትና ትስስር በማጎልበት በኩል የሀረሪ ክልል የበኩሉን ኃላፊነት እንደሚወጣ የክልሉ ርዕሰ መስተዳደር አቶ ኡርዲን በድሬ ተናግረዋል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ